መንግስት ብሔራዊ የሀገር ሉዓላዊነትና የህዝብ ደህንነት ማስከበር ዘመቻ ግብረ ኃይል እንዲያቋቁም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ጥሪ አቀረበ። ህወሓትን ደግፋችኋል በሚል የሚወሰዱ የጅምላ እርምጃዎች በአስቸኳይ እንዲቆሙና አፋጣኝ የማጣራት ስራ እንዲሰራም ፓርቲው ጠይቋል። መለሰካቸው አመሃ ዝርዝራለሁ። ኢዜማ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ያሰራጨው የጽሁፍ መግለጫ ህወሓት አክራሪ ብሔረተኞች ከሚላቸው ጋር ሰሞኑን የፈጠረው ጥምረት ለኢትዮጵያ አንድነትና ሰላም ከሚደቅነው አደጋ በተጨማሪ ለኢትዮጵያ የውጭ ጠላቶች መሳሪያ በመሆን በሀገሪቱና በምትገኝበት ቀጠና ከፍተኛ አደጋ ሊጋርጥ እንደሚችል አስቀድሞ ፓርቲው የሰጠውን ትንተና አስታውሶ የተነበየው እንደደረሰ ይናገራል። ትንተናውንም ተንተርሶ የኢትዮጵያን አንድነትና ሰላም እንዲረጋገጥ ለሚፈልጉ ኃይሎች ሁሉ ያቀረበውን የህብረት ጥሪም አውስተዋል። በዚህ ረገድ ከሁሉም አካላት በላይ ኃላፊነት ያለበት ደግሞ ፌዴራል መንግስት ነው ያለው መግለጫ ጥሪውን ለመንግስት አስተላልፏል። የጽሑፉን መግለጫ በንባብ ያሰሙት የፓርቲው ጸሐፊ አቶ አበበ አካሉ ናቸው። ይህ ሁላችንም ላይ የተጋረጠ አደጋም በብቃት ለመመከትና ለማስቀረት ሁላችንንም በአንድነት አሰባስበው ማሰለፍ የሚችለው የፌዴራል መንግስት በመሆኑ መንግስት ይህን ግዴታውን ከምን ጊዜውም በላይ በከፍተኛ ውጤታማነት መወጣት እንዲችል የወታደራዊ የዓለም አቀፍ ግንኙነት የፕሮፓጋንዳ ከመኖሪያቸው ተፈናቀሉና እርዳታ የሚያስፈልጋቸውን ዜጎች ማገዝ፣ የሀብት ማሰባሰብና ኢኮኖሚያዊ ጉዳዮች ጋር በተያያዘ መሰራት ያለባቸውን ስራዎችን ስትራቴጂ እየነደፈ እንዲፈጸሙ ውሳኔ የሚያስተላልፍና መፈጸማቸውን የሚከታተል ብሔራዊ የአገር ሉዓላዊነትና የህዝብ ደህንነት ማስከበር ዘመቻ ግብረ ኃይል ከመንግስቱ መዋቅር ውጭ ያሉ ኢትዮጵያውያንን ጭምር በማሳተፍ በአስቸኳይ እንዲቋቋምና ወደ ስራ እንዲገባ እንጠይቃለን። ፓርቲው እንዲቋቋም የሚለው አካል ካሉት መንግስታዊ መዋቅሮችና አካላት ጋር በስራ የሚኖረው ግንኙነት ምን እንደሚመስልም ከጋዜጠኞች ጥያቄ በመነሳት የኢዜማ ሊቀመንበር አቶ የሸዋስ አሰፋ ተደጋጋፊ ማብራሪያ ሰጥተዋል። በመደበኛ ጊዜ ውስጥ አይደለም ያለን። ስለዚህ ከዚህ መደበኛ አደረጃጀት ወጣ ያለ የሁሉንም ኢትዮጵያውያን አእምሮ፣ ጉልበት፣ እውቀት ሊጠቀም የሚችል አደረጃጀት ያስፈልጋል። ያ ግን ክሊርሊ ደጋግመን የምንለው ሀገረ መንግስቱን ያከበረ አሁን በምርጫ ሚሆን በማንኛውም እኛ የኢትዮጵያ ሀገረ መንግስት እንዲቀጥል እና እንዲሻሻል ነው እንጂ ምንፈልገው ሶስት ሺህ ፕላስ አመት ያለው የኢትዮጵያ ሀገረ መንግስት እንዲፈርስ አይደለም። በዛ ለቅ ሀገር እንዲሆን አይደለም። ሌሎች የመንም ሶሪያም ፈረሱ የሚባሉ አገሮች ያየ ነው። ሁሉም መሳሪያ ይዞ በየአቅጣጫው ሲሄድ ነው። ስለዚህ የዚህ መግለጫ ዋና ዓላማ ብሔራዊ አገር ሉዓላዊነት እና የሕዝብ ደህንነት ማስከበሪያ የዘመቻ ግብረ ኃይል እንዲቋቋም፣ ያ ደግሞ ለዚህ ቀውስ ጊዜ ብቻ የሚሆን ለተወሰነ ጊዜ በፌዴራል መንግስት የሚመራ ግልጽ የሆነ አደረጃጀት ያለው እንዲሆን በዛ ውስጥ በጣም ብዙ ባለሙያዎች በዓለም አቀፍ መድረኮች ሁሉ የታወቁ ባለሙያዎች አሉ። እነሱ እየገቡ እንዲሰሩበት ነው እየጠየቅን ያለ ነው። ስለዚህ በውጭ ግንኙነቱም ኢቨን በኢኮኖሚው በጣም ብዙ አስተዋጽኦ ሊያደርጉ የሚችሉ ጥሩ ጥሩ ኢትዮጵያውያን ስላሉ ጥሪ እንዲደረግና ይሄ ግብረ ኃይል በአስቸኳይ እንዲቋቋም ወደ ስራ እንዲገባ ነው አንዱ ጥያቄ። ወታደራዊውን ዘመቻ በተመለከተ በየጊዜው ከየአቅጣጫው የሚሰነዘሩ ሀሳቦችና አስተያየቶች እንዲሁም ዜናዎች ፓርቲውን ያሳሰበው ይመስላል። በዜና መግለጫ መሰረት ይህ ዘመቻ መመራት ያለበት በመከላከያ ሰራዊት አመራር ሰጭነት ብቻ ነው። አቶ አበባ ካሉ የሀገር ሰላምንና አንድነትን የማስከበሩን ኃላፊነት በዋነኛነት የፌዴራል መንግስት በመሆኑ አሁን የተደቀነብንን አደጋ ለመቀልበስ የሚወሰደው እርምጃ ዛሬውም ሆነ የወደፊቱን ወቀሳም ሆነ የድል ሽሚያ ማስቀረት በሚያስችል መልኩ አንድ ወጥ የእዝ ሰንሰለት ኖሮት በፌዴራል መንግስትና በኢፌድሪ መከላከያ ሰራዊት አመራር ስጭነት ብቻ መወሰድ እንደሚገባው አበክረን እናሳስባለን። የኢዜማ ሥራ አስፈጻሚ ኮሚቴ አባል አቶ ግርማ ሰይፉ በበኩላቸው በተማከለ አሰራርና የወታደራዊ እዝ ሰንሰለት በተከተለ መንገድ መመራት ያለበት የውጊያ ተግባር ከዚያ ባፈነገጠ መልኩ የሚደረጉ እንቅስቃሴዎች ለመኖራቸው ጠቁመው በቂ ምልክቶችም እንዳሉ ገልጸዋል። በዚህ መንገድ ህወሀትን ማሸነፍ ቢቻልም ሌላ መዘዝ ያስከትላል ሲሉ ያስጠነቅቃሉ። አገሪቱ የጎበዝ አለቆች ሀገር እንዳትሆን ከፍተኛ ስጋት አለ። ስለዚህ ይቺ ሀገር በስርዓቱ የሚመራ መንግስት ያለባት ሀገር፣ ከመንግስት ጋር ፍቅር ስላለን አይደለም። በመንግስት የሚመራ እያለን ያለ ነው። እቺ ሀገር መመራት ያለባት በመንግስትና በስርዓት መሆን አለበት። የማንወደውም ቢሆን በዛ መንግስት ውስጥ ተመርተን ያንን መንግስት የምንቀይርበት መንገድ መነጋገር አለብን እንጂ መንግስትን ስለማልወደው ሰኞ ተነስቶ ሮብ ተነስቶ አንዱ የጎበዝ አለቃ የሚሆንበት ሁኔታ መፈጠር የለበትም። በእርግጠኝነት የምንነግራችሁ ቲፒኤልኤፍ ይሸነፋል። ትዕነግ ይሸነፋል። ግን ከተሸነፈ በኋላ የጎበዝ አለቆች አገር ከሆነ የትዕነግ ሽንፈት ምንም ትርጉም አይኖሮ ሌሎች ብዙ ትነጎችን ሊያመጣ ይችላል ማለት ነው። ለዚህ ነው በስርዓት እንዲመራ ይህንን ሀገራዊ ጥሪ ኢዜማ እንዲተላለፍ ያደረገው ማለት ነው። ፓርቲው አሳስቦኛል ያለው ሌላ ጉዳይ ደግሞ ህወሀትን ትደግፋላችሁ የተባሉ ሰዎች በጅምላ ታስረዋል የሚለው ነው። የሚፈጸመው እስር በበቂ ማስረጃና ማጣራት ላይ የተመሰረተ መሆን እንዳለበት የጽሑፍ መግለጫው ያመለክታል። አቶ አበበ አካሉ ሐምሌ 10 ቀን 2013 ዓ ም ባወጣው መግለጫ ህወሓትን ደግፋቸዋል በሚል በጅምላ የሚወሰዱ እርምጃዎች በአስቸኳይ እንዲቆሙና በዚህ መልኩ የተወሰዱ እርምጃዎች አፋጣኝ ማጣሪያ ተደርጎ የርምት እርምጃ እንዲወሰድ እንዲሁም አሁን ያለውን ሁኔታ እንደ አጋጣሚ መጠቀም የግል ጥቅም ለማግኘት ዜጎች ላይ እንግልት የሚፈጽሙ የመንግስትና የጸጥታ ሰራተኞች ላይ አስፈላጊው ማጣራት ተደርጎ የማያዳግም ጋይ እርምጃ እንዲወሰድ መጠየቃችን ይታወሳል። አሁንም ቢሆን በሀገር አንድነትና ሰላም ላይ የተጋረጠው አደጋ ለመቀልበስ የሚደረገው እርምጃ ዘላቂ አብረነታችንን በማይጎዳ መልኩ ሕግና ስርዓትን ተከትሎ መወሰድ እንዳለበት እያስታወስን የዜጎች ሁሉ ሰብዓዊ መብት ያለምንም ልዩነት በእኩል እንዲከበር የአደራ ጥሪያችንን እናስተላልፋለን። ኢዜማ በዚህ መግለጫው ኢትዮጵያውያን በተሰለፉበት የሙያ ዘርፍ በሚገኙበት ስፍራ ሁሉ በአንድነት ሆነው ሀገርን ማዳን ባለው ዘመቻ እንዲሳተፉ ጥሪውን አቅርበዋል። መለስካቸው አምሃ La Miracaddemus Radio Kaddish Ababa